Voice of America በአፋር እና ኦሮሚያ ተጎራባች ቀበሌዎች መካከል በተቀሰቀሰ ግጭት ለጊዜው ቁጥራቸው በውል ያልተረጋገጡ ሰዎች መገደላቸው ተገለጠ። የግጭቱ መንስኤ የግጦሽ መሬትና ውሃ ነው ቢባልም ሆን ተብሎ ለጥቃት የተዘጋጁ ልዩ ኃይሎች ናቸው ግጭቱን የቀሰቀሱት የሚል ወቀሳም ይቀርባል። ይለናል አዲስ ቸኮል ነው ያጠናቀረው። በአሁኑ ሰዓት የመከላከያ ሰራዊት መሀል ገብቶ ሰላም የማስከበር ስራ መያዙንም ጠቅሷል ነው። የአፋርና ኦሮሚያ አጎራባች በሆኑት በአዋሽና ቦርደዴ አካባቢ በተከሰተ ግጭት ቁጥራቸው በውል ያልታወቀ ሰዎች መገደላቸውና መቁሰላቸው ተነግረዋል። በኦሮሚያ በኩል የምዕራብ ሐረርጌ ዞን የቁምቢ ቦርደዴ የወረዳ አስተዳዳሪ አቶ ሙሳ ዩሱፍ አስር ሰዎች ተገድለው ሰባት ሰዎች ቆስለዋል ብለዋል። የምዕራብ ሐረርጌ ዞን ጤና ጽህፈት ቤት ኃላፊ አቶ አህመዲ ማህመድ በበኩላቸው የሞቱና የቆሰሉ የክልሉ ነዋሪዎች ወደ አሰቦት ሆስፒታል መግባታቸውን ከመስማታቸው በስተቀር ትክክለኛውን አሃዝ ሊያገኙ እንዳልቻሉ ገልጸዋል። የአፋር ክልል በበኩሉ አንድ ሰው ሞቱ፣ አስር ሰው ቆስሎብኛል ብሏል። የዛሬ ስድስት ወር ገደማ ተመሳሳይ ግጭት በአካባቢው ተከስቶ የነበረ ሲሆን ስለ ግጭቱ መነሻ የአፋር ክልሉ ነዋሪ አቶ ከዲር አህመድ የሚናገረው አለ። ያው እንደተለመደው የግጦሽ መሬት ይባላል የኦሮሞ ማህበረሰብ በድርቅ ጊዜ ለግጦሽ እዛ አካባቢ ላይ መጥቶ ነበረ እና ከዛ ከድርቁ በኋላ ግን አካባቢ ላይ ያለው የአፈር ማህበረሰብ ድርቅ ጊዜ ያው የታወቀ ነው። በኢትዮጵያ ውስጥ ማንኛውም ሰው በቦታ ቦታ አርብቶ አደር እንደመሆን መጠን ያው ወደ ግጦሽ ያለበት የተዘዋዋሩ እንደሚኖሩ ከዛ በኋላ ኦሮሚያ አካባቢ ዝናብ ስላለ አሁን ወደ ቦታቸው ተመለሱ ስፋል እዛው የኦሮሞ ማህበረሰብ እዛው ስፋው ስለቀረ ጋብዳኛው ጥያቄ ነው ተብሎ መነሻ የቁምቢ ቦርደዴ ወረዳ አስተዳዳሪው አቶ ሙሳ ዩሱፍ ግን በዚህ አይስማሙም። ግንበር መሳሰር ግንበር መሳሰር የግጦሽ የመጠጧ ምናምን እሱ ብቻ አይደለም። ምክንያቱ ውሸት ነው፣ ውሸት ነው። ቀጥታ የታጠቁ ኃይ ናቸው። አምስት ኪሎ ሜትር ነው። በቦታ ያሉ ምንም ምናምን ብቻ ነው። እንደዚህ ራሱ ያለበት አማራ ናቸው። د نو ټولوم لاپتا سره وروبه کټکات ولرغوزو የአፋር ክልል ጸጥታ ቢሮ ኃላፊ አቶ አህመድ ሱልጣን ግጭቱ የዋና ግጦሽ ነው ይላሉ። ሆኖም ሌሎች ግጭት አባባሽ ሁኔታዎች ሊኖሩ ይችላሉ የሚል ግምትም አላቸው። እኛ ጉዳት ነው የደረሰው። አሁን ግን በሁለቱ ህዝቦች መካከል ተከስቶ የነበረው ግጭት መከላከያ ሰራዊት መሀል እንዲገባ አድርገን አመራሮቹን ልከን ለጊዜው የቆመበት ሁኔታ ነው ያለው። ግጭቱ የት አካባቢ ነው የተነሳው እና ምክንያቱስ ምንድን ነው? ምክንያቱ ከዚህ በፊትም ያው በግጦሽ የሚደረግ ግጭት ነው። እዛ አካባቢ ውሃ አለ። የኦሮሚያም አርሶ አደሮች አሉ፣ የኛም አርሶ አደሮች አሉ። በዛ ምክንያት ነው የተፈጠረው። አሁን ግን ያው ክልል አመራር ተገናኝተን ውይይት ላይ ናቸው። መከላከያ ሰራዊትን መሀል ገብቷል። አሁን ከደረሰበት ቦታ ላይ እንዳይሰፋ ያው ጥረት እያደረግን ነው። ብዙ ምክንያቶች አሉ። እንግዲህ ሁለቱ ህዝቦች አንድ ላይ ከዚህ በፊት አብረው ይኖሩ ነበረ። ምንም ችግር አልነበረም። አሁን ግን የተለያዩ አካላት መሀል ገብተው የሚያደርጉት ነገር ይኖራል። ግን በዋነኝነት መራሩ ተገናኝቶ ቀርቦ ተወያይቶ ችግሩን እንዲፈታ አሁን አቅጣጫ ፈጥነን ውይይት ጀምረዋል። ያው ጥሩ ውጤት ይኖረዋል ብለን እናስባለን። እነኚህ ጣልቃ ሊገቡ ይችላሉ ያሏቸው አካላት እነማን ሊሆኑ ይችላሉ? አሁን ለጊዜው ጥናት ላይ ያለ ጉዳይ ስለሆነ አሁን ስም ለመጥራት ቢያስቸግረንም፣ እሱን በጥናት ላይ ተመርኩዘን የምናየው ጉዳይ ሆነው አሁን ለጊዜው በሁለቱም በኩል ከፍተኛ ጉዳት ደርሷል። ይሄ ጉዳት እንግዲህ እየሰፋ እንዳይሄድ ያው እንደ አመራር ማድረግ ያለብንን መከላከያ ሰራዊት እና ፌዴራል ፖሊስ ጋር ሆነን እየሰራን እንገኛለን። ከኦሮሚያ ጸጥታ ቢሮ መረጃ ለማግኘት ያደረግነው ሙከራ አልተሳካም። ተጨማሪ መረጃዎች እንዳገኘን እናቀርባለን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ